አድማጮቻችን በክፍል አንድ ቆይታችን ብፁዕ አቡነ ጴጥሮስ በሰሜን አሜሪካና ኒውዮርክ አካባቢ ሊቀጳጳስ፣ ስለ አስተዳደጋቸው ከቆሎ ተማሪ ቤት የጀመረው የአብነት ትምህርታቸውን እንዲሁም የአራቱን ዓመት የሰዋሰው ብርሃን ቅዱስ ጳውሎስ መንፈሳዊ ትምህርት ቤት ቆይታቸውን አውክተውን ነበረ። በዛሬው ቆይታችንም ወደ ስደት ከመውጣታቸው በፊት በሰሜን ጎንደርና በድሬዳዋ የነበራቸውን አገልግሎት የምንኩስናና የጵጵስና ሕይወታቸውን እንዲሁም ደግሞ የአሜሪካና የአውስትራሊያ ቆይታቸውን በተመለከተ አውክተውናል። አብራችሁን ሁኑ። ወንደረጀ ነው የጀመሩ ቀሚስ ለበስኩኝ እና አባ ፍቅሪ የሚባሉ ሰባኪ ነበሩ። ትንሹ አባ ፍቅሪ አለኝ። ሰው ማ ስልኬ ትን ሰብካለው ጸሎት የሚያደርግልኝ የለም እዚያ በኋላ አባታችን ነው እያልኩ ሰውን አባታችን ነው ያስለመርኩት፣ ጎንደር ማለት ነው። ከዚያ እኒህ ፓትርያርኩ አቡነ መርቆሬዎስ ፓትርያርክ ሆኑ። ዚያ እያለሁ በሳቸው ፈንታ አቡነ ታዲዎስ የሚባሉ ጳጳስ መጡ። ኤርትራ ነበር እና እሳቸው ሁለት ልብ አሁን ምንኩስና የምትለዋ ነገር ባይምሮ ያለች ግን ደግሞ ምንኩስና ገዳም ተገብቶ ደጅ ተጠንቶ የሚባል ነገር አለ እዚያ ላይ ትግል ሆነ እዚያ ላይ እና እሳቸው አንድ ጊዜ አንድ ቦታ ሄደን በቃ ስሰብክ ያሉ ምን ይላሉ፣ ደግሞ ማይሌት ማዋቂን አያውቁም እና ቆማ የሚባል የእሳቸው ሀገር ነው። እዚያ ደን ማይሌቱ ቁም ያዩኝ ብሎ አይቶ ተመለሱ። እና ቀሚስ ለብሻል ከርስላሴን የሚመስል ሰው አለ እንዴ እዚህ ይላል። እሱ እኮ ነው ምን ያደርጋል? እዚያ ማይሌት ቁሙ ነው። ከዚያ ወጥተን ስንሄድ በአዲስ ዘመን ላይ አዳም፣ ምን እያደረክ ነበር? መሀይል የተለያየ ነው እንዲህ። እኔ እኮ ያቋቋም ተማሪ ነኝ አባታችን፣ ይሄ እኮ መጽሐፍ ቅዱስ እኮ ኋላ የመጣ ነው። እኔ እኮ ያቋቋም ይሄ ቅን የዜማ ተማሪ እኮ ነኝ አልኳቸው እና ምንድን ነው ሀሳብህ? እግራቸውን እያ እግራቸውን ለሰው ሰጥቶ ያው ግን እግሬን እጠበኝ ብለው አይ አሳቢ ማ መመንኮስ ነበር ግን ገዳም እጅ ቢያንስ አመክሮ ማግኘት አለ። አሁን አመክሮ ውስጥ አይደል ያለው፣ ገዳም ነው እኮ ያለው አሁን አሉ። ከዚያ መምህር በላይ የሚባለው ትልቅ ሰው ነበሩ። እሳቸው ነግረዋቸው ይሁን ምን ይሁን አላውቅም። መጡ ቢሮ ህልም አይቻለሁ በዚህ ቦታ ላይ እግዚአብሔር አስቀምጠሃል። ሌሎቹ ሶስት ሰዎች በአንድ ቀን አንድ አይነት ነ መጡ። እዚያ ወሰንኩ። ከዚያ ደብረ ሊባኖስ ሄጄ መነኮስኩ ማለት ነው። ከዚያ እንደጨረስኩ እንግዲህ ወደ ጎንደር ሄድኩኝ። ጎንደር ስዕድ እዚ ያሉ ሰዎች ደስተኛ አይደሉም። ይቀበሉኝ አልፈለጉም። ትግል ገጠመኝ እዚያ። ወደ አዲስ አበባ ያድኩኝ። አዲስ አበባም የሚቀበለኝ ለትንሽ ቀን አጣሁ። መረሻ ላይ ወደ አራት ቤተክርስቲያኖች ሰባኪ ወንጌል እንውሰደው እያሉ መጡ። ማለት እዚሁ ነው የምትቀመጥ ብለው ልዩ ጽፈት ቤት ውስጥ ገባሁ ማለት ነው፣ ቤተ ክህነት ከፓትሪያሪኩ ከዚያ እዚያ ትንሽ ቀን እንዳለው ኢየሩሳሌም ሄጄ ለአንድ ለሶስት ወር ቆየው። ከኢየሩሳሌም ተመልሼ መጣሁ። ጎንደር ስራ እስኪያገኝ የሄድኩኝ ማለት ነው። ሰሜን ጎንደር የሀገረ ስብከቱ አንድ ሺ ስምንት መቶ አጥቢያ ቤተክርስቲያን አሉ። ወደ አስራ አራት ነው ወደ አስራ አምስት አውራጃ ነበር በዚያን ጊዜ፣ አሁን ወረዳ ሁኗል። በቃ በጣም ብዙ ትልቅ ትልቅ ቤተክርስቲያን ነው ቦታ ነው። እሱን ሆንኩኝ። እዚያ ላይ እንዳለው ነው እንግዲህ ኢህአዴግ እኛ ያለንበትን ቦታ የተቆጣጠረው፣ እዚያም ያው ተሟገትኩኝ። ኃይለኛ ትግል ነበር። ያ አለፈ። ከዚያ ወደ ሀረር ቀየሩኝ፣ ምዕራብ አድርጌ እዚያም ትንሽ ቀን ቆየው። ፓትርያርክ እያለ ፓትርያርክ አይመረጥም ብዬ አዋጅ አወጅኩት። እዚያ ነው ምርጫ ምረጡ ብለው ደብዳቤ ሲጽፉልን የተጻፈውን ደብዳቤ በጉባኤ አስወሰኘ ፓትርያርኩ ስላሉ የፓትርያርኩ ጉዳይ ሳይወሰን ሌላ ፓትርያርክ አንመርጥም የሚል ደብዳቤ ነሽ የመጣ አባ ጳውሎስን አልመረጥንም የሚል ነው። አንመርጥም። በዚያ ምክንያት ትልቅ መሳደድ ሆነ። ከፍተኛ ከፍተኛ ው ኑር ያለው ሰው ሆኖ ነው እንጂ መኖር አልነበረብኝም እዚያ አሰበ ተፈሪ እንደገና አንድ ስምንት ወር ያህል ቆየው። እዚያ ደግሞ እግዚአብሔር በበረከት ጎበኝ። እስላሞቹ እዚያ ያሉት ተው ያለ ልጅ ነው ዱ ያደርጋል እንዳትነኩት ነው ያሉት እነሱ። ስላሞቹ እንኳን ወዳጆች የሆኑ በቃ እግዚአብሔር በቃ በዚያ ውስጥ በቃ ትልቅ የእግዚአብሔር ጣት ነበረ። እሱን አደረግነ። ከዚያ እንዳለው ነው እንግዲህ ስደቱ እየበዛ ሲሄድ ነሰች ወደ አሜሪካን ሀገር የርኩት አሁን አሜሪካን ሀገር እንግዲህ ሀያ ሰባት ዓመት ኒውዮርክ ነው የገባሁት። ኒውዮርክ በጣም ትልቅ ለእኔ ባለ ውለታ ነው። ትምህርት ቤት አገኘሁ። ሴንት በላደበስ የሚባል አንድ ዲግሪ አገኘሁ እዚያ ማስተርስ ማስተር ኦፍ አርት ጄኔራል ቴዎሎጂ የሚሉት እሱን አገኘሁ። ከዚያው እንደገና አንድ ዩኒፊኬሽን ቴዎሎጂካል ሴሚናሪ የሚባል ማስተር ኦፍ ሬሊጅን ኤዱኬሽን የሚል ሁለት ማስተርስ ከዚያ እንደገና አቡነ ዜና ካሉበት አካባቢ ሳያትል ዩኒቨርሲቲ አሁን ዶክተር ኦፍ ሚኒስትሪ አሁን እየሰራሁት ያለ የበረከት ጊዜ ነው። ከልጅነቱ ጀምሮ የተሰደዱት ከቤተሰቡ የወጡበት ትምህርት ነው። አዲሱ ሀገር አሜሪካ የእድል አገር ትባላለች እና የእኛም ሰዎች በውድም በግድም ሄደው ተለውጠውበታል፣ ብዙ ደረጃ ደርሰውበታል። ይሄ የእድል ደግሞ ወይም ደግሞ የዕጣ ፈንታ ለሃይማኖት አባቶቻችንም ሆኗል እና እርስዎ የአሜሪካ ገጸ በረከት ወይም ደግሞ የአሜሪካ ስጦታ ለእርስዎ ምንድን ነው? አይ አሜሪካ፣ እንዲሁ ዝም ብዬ ስለ አሜሪካ ትንሽ ሀሳብ ልግለጽ። አሜሪካ በጣም ከሌላው ሀገር የሚለይበት ዋና ነገር ለሮጡ ሰዎች መቅደም የሚያስችል የመቅደሚያ በር ያለው ነው። ሩጠሽ የምትቀምድ የሚበት ቦታ በቃ የት የሌለም የት የለ። እንደዚህ ስል ግን በፖለቲካቸው ውስጥ በጣም አስቸጋሪ ነገሮች አሉ። ልክ እንደነዚህ እንደደነ ትራፕ አይነት መጥቶ በቃ ትርምሱን የሚያዋጣው ሀገር ነው እና በትምህርት በኩል ደግሞ ጎበዝ ለሆነ ሰው እኔ ኢትዮጵያ ያልኩት ነገር ጳውሎስ የተማርኩት የጳውሎስን ትምህርት ነው። ወደ አንደኛ ዲግሪ የቀየርኩት እሱን ክሬዲት አዋሩን አዩ። ከዚያ ቶሮንቶ ስፔሻል ስቱደንት ሆኜ ስኮላርሽፕ አግኝቼ የአንድ ዓመት ትምህርት ተማርኩኝ እዚያ ውስጥ ወደ ዘጠኝ ያህል የቴዎሎጂ ኮርሶች ወሰድኩ እና አድቫይዘር የተሰጠኝ ሰውዬ ቶማስ መከንታሪ ይባላል። የቤተክርስቲያን ታሪክ ያጠና ነው። የኢትዮጵያን ቤተክርስቲያን ታሪክም የሚያቅ ነው። እሱ ብዙ ነገር ይጠይቀኛል። እንግሊዝኛ አጠራው እንጂ ትንሽን የዚህ የጥንቱን ትምህርት ቤት ስነግረው ምን ስለው እሱ ደብዳቤ ጻፈልኝ። ይሄ ሰውዬ የግራጁዌት ስኩል ሊብል ያለው ነው ብሎ ደብዳቤ ጻፈልኝ ማለት ነው። ያንን ተቀብለው ነው ሴንት ቭላዲ መርስ ለግራጁዌት ስኩል የተቀበሉኝ ማለት ነው። እና እዚያ ደግሞ በቴዎሎጂ ትምህርት ቤት፣ በስነ መለኮት ትምህርት ቤት ውስጥ ስኮላርሽፕ አይገኝ ወይም ደግሞ መንግስትም አያበድርም። ቤተክርስቲያኖች ስኮላርሽፕ ካልሰጡሽ የለም ገንዘብ ደግሞ ደፍሬ እንዳለንም የቋንቋ ሊሚቴሽንም ስላለ ደግሞ ሰው ጠይቄ ባላልፍስ የሚል ነገር ስላለ ራሴን በራሴ ነው መወጣት የፈለግ። ስለዚህ ምንድን ነው ማድረግ የፈለግኩት ክረምት ክረምት እማራለሁ፣ በጋ በጋ ዛው ሰራለሁ። ወደ 26 ሺህ ምናምን ብር መክፈል ነበረብኝ። እነሱ የሰጡኝ ስኮላርሽፕ አለ፣ ስለዚህ በጋ በጋ ክረምት ክረምት እማራለሁ ከሰኔ ጀምሮ እስከ መስከረም ድረስ ትምህርት ቤት ይዘጋል። ያን ጊዜ ነው የሰራለሁ ግቢ ውስጥ ምን ይሰሩ ነበር? ለሆእንዲህ በጣም የተለያየ ባጭር ታጥቄ ቆቤና ርጌ ለመጀመሪያ ጊዜ የገባው ስገባ ትምህርት ቤት የጉልበት ስራ ነው እና ላይብረሪ ሊሰሩ ቤት የሚፈርስ ነበር እና ቀሚሴ ለብሼ የመጀመሪያው ቀን ሄድኩኝ። እዚያ ከመጀመሪያው ቦታ እና አሰሪ ሳኛ ፋዘር፣ ይሄ ነገር ለአንተ የሚሆን አይመስለኝም አለኝ። አይ ግዴለም በኋላ ታኛለ አልኩ። በኋላ ቀሚሴ ነው አለ ያለው የስራ ልብስ የለበስ ገባው እና ገጠር አለ ያደግኩ እያነሳው ስጥል ፈረንጆቹ ደክመው ወጡ። መጨረሻ ላይ እኔ ውሃጥምም አልጠማኝ። ግድም ል ምክንያቱም እኛ ሙሉ ቀን ነዋ ስንሰራ ምንል በዚያ ገጠር በነበርን ጊዜ በኋላ መጥቶ ሲያይ ጠፋሁት። የት ሄድህ? ያ ፋዘር ይላል ውስጥ እሱ ነው። ከዚያ በዓመቱ ማመልከቻ አልጻፍኩም። ራሳችሁ መስራት ትችላለሁ እያሉ ነው እንትን ያሉኝ እና ጽዳት እሰራለሁ፣ ቀለም ቀለም መቅባት። በኋላ ቀለም ቀቢ ኤክስፐርቱኝ ነበር፣ ቀለም እቀባለሁ። ላይብረሪ ውስጥ ደግሞ መጽሐፍ ደረድራለሁ። የማልሰራው ስራ አልነበረም። አካውንት የለኝም፣ ገንዘብ ስለሌለኝ ምን ያደርግልኛል ባንክ አካውንት። ስለዚህ ምንድነው ቼክ ይሰጡኛል። ቼኩን ተቀብዬ ፈርሜ እሰጣችኋለሁ ለትምህርት ቤት። ልክ በጋው ሲያበቃ ዜሮ ይመጣል ባላንሱ፣ ዜሮ ይመጣል ባላንሱ። እና ትዝ ይለኛል የትምህርት ቤቱ የሂሳብ ዋና አስተዳዳሪ የዲናችን ባለቤት ናቸው። ዲናችን ደግሞ በጣም ትልቅ ሰው ናቸው። አሁን አርፈዋል። ፋዘር ሆፕኮ ይባላሉ። ፕሮፌሰር ናቸው። የዶግማቲክ ቲዎሎጂ አስተማሪ ናቸው እና አንድ ቀን በዚያ ሳልፍ፣ ፋዘር ለመሆኑ ምን እየበላ ነው? ገንዘቡን በሙሉ ለእኛ ምሰጠን አሉ ቤተ ክርስቲያን በየሳምንቱ መቶ መቶ ብር ይሰጡኛል አሉ። እና እኛ እንጠቅሰዋለን። በእንግሊዝኛ ነው የጠቀሱት። ዘንበለ ስጋ የተቀውም ነፍስ ያለ ስጋ እኮ ነፍስ አትቆምም ብለው ጠቀሱ። እና ከዛ በኋላ ገንዘብ ክፈለን ብለው ጠይቀው አያውቁም። እንደምከፍል ያውቃል ወይ? ትረስት እንደምትከፍል እናውቃለን፣ አንተን አንጠይቅህም። በኋላ መጨረሻ ላይ ክላሴን ከጨረስኩ በኋላ አንድ ሴሜስተር ዝም ብዬ ትርፍ ተማርኩኝ። እና እንዳልሰራም የስራ ጊዜ ሳያልቅ ወጣሁኝና ወደ ሶስት ሺ እዳ ይዤ ወጣሁ። አንድ ቀን ሳይጠይቁኝ ልክ የምርቃኑ ጊዜ ተመርቄ ድግሪውን አልሰጡኝም። ደወለችልኝ ጸሐፊዋ፣ ድግሪህን አንሰጥህም፣ ለምን እንደሆነ አናቅም አለች። እዳለብህ አላሉኝም። እንድሰቀቅ ፈልገው አይደለም ግን አይሰጡም። እዳሽን በሙሉ ክሊር ካላረሽ አይሰጡም። በኋላ ዲኑን፣ የተማሪዎቹን ዲን ሄጄ ጠየቅኩት። ማለት የአካዳሚክ ዲን የሚባላል። ምኑ ነው ድግሪያችን ድግሪ ግዴን ያልሰጡ ያመጣችሁኝ ምናምን አልኩት። አይዶን ነው እስኪ ቆያለ ና አወጣ ይሄው ዲግሪ በስም ተጽፏል፣ ለምን እንደሆነ እንጃ አለ እና በኋላ እጄ ጠየኳት ጸሐፊዋን ደግሞ የእሱ አሲስታንት ዲን ተብላ ጸሐፊ አለ። ለምንድን ነው ግን ድግሪውን ያልሰጣችኝ? ይሁልን አላሳያለች እና ሶስት መቶ ምናምን ብር ቀርቶኛል፣ ዜሮ መምጣት አለበታል። ያን ለ ቸቅ ጽፍ የሰጠው ዲግሪ ተቀብዬ ሄድኩ ማለት ነው። ግን ሌሎቹ ቢሆኑ ክሬዲት ኮሌክሽን ይልኩብናል፣ እዳ ይልካል። እነሱ ግን ያናራረኩ እና የተማረኩ ሰዎች ናቸው። እምነት በሰው ላይ እምነት ከጣሉ በነገራችን ላይ በአሜሪካን ሀገር እስከ ቅርብ ጊዜ ድረስ ውሸት አይታወቅም። ይዋሽናል ብለው ሰው አያምኑ። ትልቅ ፖለቲከኞቹ ትልቆቹ ይዋሻሉ እንጂ ይሄ ተራው ህዝብ አይዋሽም። ውሸት በጣም ነውር ነው፣ የመጨረሻ ነውር። ምንድን ነው የሚሉት? መጨረሻ ላይ ራስህን ነው የሚጎዳህ ብለው ያምናሉ። ስለዚህ ትልቅ ሀገር ነው አሜሪካ፣ የተስፋ አገር። ስለዚህ ለእኔም በተለይ ኒውዮርክ። ከዚያ ቀጥሎ የሁለተኛ ዲግሪ ስሰራ የሆነ ቡክ ቡክስቶር ቁጭ ብዬ አነብ ነበር እና አንድ ኢትዮጵያዊ ልጅ መጣና የኢትዮጵያ መጽሐፍ ፈልጌ ነበር ምናምን ይለኝ። ምን እያደረክ ነው ስለው ቲዎሎጂ እየተማርኩ ነው አንተ የት ነህ? እንደዚህ እንደዚህ ቦታ እና እንሂድ አንተንም ሊመዘግቡ ይችላሉ ይለኛል። በኋላ ተደስቼ ሄድኩ። አንድ ጃማይካዊ ፕሮፌሰር አገኘሁኝ፣ ፓስቶራል ካውንስሊንግ የሚያስተምር እሱ ወሰደና፣ ይህን በቃ ስሜን ብቻ ነው የጠየቁት። 19 ሺህ ዶላር ስኮላርሽፕ ሰጡ። በጣም ጥሩ ነው። ከዛ በኋላ ምንም የሬጅስተር የምንምን ወደ 1700 ከፈልኩ፣ ሌላ ቀን እንጂ የመጽሐፍ የምንምን ሳልከፍል ወደ 21 ሺህ ስኮላርሽፕ አግኝቼ ነው የተመረቅኩት። ሪሊጅስ ኤዱኬሽንና የሰራሁት መመረቂያ የአዳልት ኤዱኬሽን በሚል ሞዴል ዘኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ሬሊጅስ ኤዱኬሽን ፎር ያንግ አዳልት ለሚል እና ስርዓተ ትምህርት ነው የቀረጽኩት። አጠቃላይ ወደ 30 የሚሆኑ ሌሰን ፕላኖች እሱን ነው እንትን ያልኩት እና በጣም ደስ የሚል ጊዜ ነበር። ስለዚህ እሱ ነው እና አሜሪካን በጣም ትልቅ አገር ነው። ዙር ያዞርኩበት ቦታ የለም፣ ትልልቆቹን ከተማ። በነገራችን ላይ እኔ የጉብኝት ሰው አይደለሁም። ሂጄ ጎብኝቶ ሰው ቦታ ይሄን እንደዛ አይነት የለኝም። ሂጄ ስራ ሰርቼ መመለስ ነው እና እንደዚያ ነው። ከዚያ ያው እንግዲህ እንደገና እዚያ አቡነ ዜና ካሉበት አካባቢ ሳያትል ዩኒቨርሲቲ የሚባል አለ። የሚቀጥል ትምህርት ያለው ለእኔ ወይ ፒኤችዲ ነው ወይ ዶክተር ኦፍ ሚኒስትሪ ነው። ፒኤችዲ የሚለው ነገር አልፈልግኩትም። ለምን ተግባራዊ አይደለም፣ የአይምሮ ስራ ነው። ይሄ ዝም ብሎ ይሄ የፍልስፍና መፈላሰፍ የአይምሮ ጅምላስቲክ እለዋለሁ። እና እንደዛ ነው። ግን እኔ የምፈልገው ይሄ ሬፍሌክሽን ነገር ይሄ ውስጥ ተግባራዊ የሆነ ነገር ነው። እሱ ደግሞ የሚሰራው ከዶክተር ኦፍ ሚኒስትሪ ጋር ነው እና እሱን ጠየቅኩኝ። እግዚአብሔር ረዳኝ። ሲያትል ዩኒቨርሲቲ እዚያ ስልጠና አላቸው። ምንድን ነው የሚለው? ፓስተራል ሊደርሽፕ፣ የአንድ አመት ትምህርት ነው። በአንድ ዓመት ውስጥ በወር ሶስት ቀን እየተገናኛቸው ሙሉ ቀን ማለት ሆምወርኩን እየሰሩ ምን እያሉ አስራ ሁለት ክሬዲት ነው። እሱን በደንብ ካለፍሽ ዶክተር ኦፍ ሚኒስትሪ ትገቢያለሽ። ወደ የአንድ ዓመት ትምህርት ጨረሽ ማለት ነው። በኋላ እሱን አገኘሁ እግዚአብሔር ረዳኝ። ደስ የሚል ጊዜ ግን፣ በዚያን ጊዜ አቡነ ዜና አረፉ እዚያ በነበርኩ ጊዜ እና ሊደርሽፕ የሚል ነገር ነው እንትን ያልኩት እና እዚያ አንድ አስተማሪ የሀርቨርድ ዩኒቨርሲቲ አስተማሪ ናቸው ትልቅ ስትዮ እዚያ ላይ ይሆን ዲስፋክሽን አውቶሪቲ የሚል ነገር ይጠቀማሉ በዚህ በሊደርሽፕ ላይ ይሄ የእኛ ቤተ ክርስቲያን መሆን አለበት ብዬ ሳክራሜንታል ሊደርሽፕ የሚል ርዕስ ወሰድኩ ማለት ነው። በኤዱኬሽን በሰራ ኮ ኦልሬዲ የሰራሁት ግማሽ በላይ ስለነበረ ችግር አልነበረኝም። ግን ይሄ በቃ ትልቅ ነገር እፈልጋለሁ። በቃ ራሴን መፈተን ነው የምፈልገው። ያላወቅኩትን ነገር ማወቅ ነው የምፈልገው ደግሞ በዚህ በሳክራሜንታል ማለት በዚህ በዶክተሮፍ ሚኒስትሪ ማጥናት ነው። ምንድን ነው የምትማረው? ነው የምትማሪው ነገር ነው እንጂ ይሄ ያወቅሽውን ነገር የምትገልጨው አይደለም። ያላወቅሽውን ነገር የምትማሪበት ሰፈር ነው ቦታ ነው ያንን መረጥኩኝ። በጣም አደከምኝ። ከዚያ ላይ ቦታው እሳቸው ሲሞቱ ቀጣዮች ሰዎች የእኔ ባህሪ አልተስማማቸውም፣ አልተስማሙኝም ከማለት ያኛው ይሻላል። የኔ ባህሪ አልተስማማቸውም። እዚያ ወጣሁ። አድቫይዘሪ ሪዛይን አደረገ። ከዚያ ሌላ አድቫይዘር ለማግኘት ሁለት ዓመት ጨረሰ። ከዚያ እንደገና ይሄ ጵጵስና መጣ። ወደዚህ ተዛወርኩ እና እንደዚህ እየተጓተተ እየተጓተተ እየተጓተተ አሁን ባለፈው ወር ነው የመጀመሪያውን ድራፍት ቴሴሱን ድራፍት የመጀመሪያውን የጨረስኩት። አሁን እንግዲህ አድቫይዘሬ ይመንበት አይመንበት ገና ነው፣ ግን አንድ ትልቅ ነገር ተሰርቷል ማለት ነው። ደግሞ ይገርምሻል፣ እኔ የአሜሪካን እንግዲህ እዚህ ሀገር ያላቅም የፈለገ ቢሆን ያወቅሽውን እውቀት አይነፍኩሽ፣ ትንሽም ካለሽ ያችንን እውቅና ይሰጡልሻል። በዚህ በቋንቋ እየታገልን የምናረገው ነገር አለው ትንሽ ነገር አለው ብንረዳው ነው የሚሉት እንጂ እንደዚህ ማዳፈን ምናምን የሚባል ነገር የለም እርግጥ አንዳንድ የዘር ነገር አለ ይባላል እኔ ግን ውስጤን እንደዚያ እንዲሆን ስለማልፈልግ እንደዚያ ካልኩ መስራት አቆማለሁ ዘር አለ ካልኩኝና በዘር ተጽዕኖ አለብኝ ካልኩኝ መስራት አቁሜ እነሱ የበደሉኝን በደል ነው እያሰብኩም ነው እሱን እኔ በፍጹም አንድ ጓደኛዬ ይህ የአንተ አድቫይዘር ዘረኛ ነው አለኝ መጀመሪያ ሴንት ቨላዲሚር ስንትን ስል ደግሞ እዚያ ላይ የመረጥኩት ቲሲዝ በጣም የመጨረሻ ከባድ ርዕስ ነው። ዘ ዲሳይፕል ሚስ አንደርስታንዲንግ ሪጋርዲንግ ዘ ኒው መስያ ኤንድ ሂዝ አቶሪቲ ኢን ዘ ጋስፕል ኦፍ ማርክ ራሱ ርሱ መርዘሙ ምን ማለት ነው የጌታ ደቀ መዛሙርት የግንዛቤ እጥረት በአዲሱ መሲህና በስልጣኑ የግንዛቤ እጥረታቸው ነው እና የማርቆስ ወንጌል ውስጥ የጌታ ደቀ መዛሙርት አልገባቸውም የሚል ልባቸው ደንድኖ ነበር ነው የሚ ለምን እሱ ደግሞ ክርስቶስ ደግሞ አትናገሩ ለማንም እንዳትናገሩ ይላል። ለማንም እንዳትናገሩ እና ምን ብለው ተርጉመውታል የጀርመን ሊቃውንቶች ሜሲያኒክ ሲክሬት፣ የተሸሸገው መሲህ መሲህነት ማለት ነው፣ የተሸሸገው የመሲህነት ስልጣን የሚል ተጠቅመዋል። እና እሱን ነው የሰራሁት። እና እሱን ስሰራ በጣም በጣም በጣም በጣም አስቸግሮኝ ነበር። አስተማሪ እና ጓደኛ እንዲህ ሰውዬ ዘረኛ ነው ዘረኛ አይደለም። እኔ እንዳውቅ ስለፈለገ ነው። ዘረኛ የሚለው ነገር ባይምሮ እንዲገባ አልፈለግኩም። ደግሞም ነው እኔ እስከሰራው ድረስ ይሰጡኛል። ባይ ቋንቋ አላስቸግሮትም እሱ ነው ከባዱ። ያው ለረጅም አመት የተማሩትም አማርኛ፣ ግዕዝ፣ እንግሊዝኛ እንደ ሁለተኛ ቋንቋ ይከብዳል። እኔ በኢትዮጵያ ማለት እሱ እኮ ነው ከባዱ እና እነዚህ የዚህ ሀገር ልጆች የዚህ ሀገር የተወለዱ ልጆች እነሱ እንዲረዱኝ አረጋለሁ። ትምህርት ቤት እኔ የሚረዳው መረዳት እነሱ እንኳን አይረዱትም። ምክንያቱም የማድመጥ አቅም አለኝ። አስተማሪዎችን በደንብ ነው ማድ እና በቲፕ ቀርጻለሁ፣ እሰማለሁ ግን የጽሁፍ የጽሁፍ ችግር የጽሁፍ ችግር አለ። እሱን ያው የሚረዱን ልጆች አሉ ይረዱናል። እንደዛ እያሉ ነው። አሁን ሳይ እኮ ማንም እንደዛ ነው፣ የተወሰኑ ሰዎች ብቻ ናቸው የሚያነቡትን ጽፈው የሚጽፉትን የሚያነቡት፣ እንጂ ውጭ ሀገር የተማረ ሰዎች አያለሁ እኮ። አሁን እኔ ብቻ ነኝ ብዬ ነበር፣ ግን አሁን ሳይ አይደለም። ሌላ አሜሪካን ሀገር የረዳኝ ትልቁ ነገር ክኒልካል ፓስተራል ኤዱኬሽን የሚል ነገር ወስጃለሁ። እሱ ምንድን ነው? የጥበቃ አገልግሎት ወይም ደግሞ ንስሐ አባት አገልግሎት በሆስፒታል ደረጃ ማለት ነው። ሀዘንተኞችና ቤተሰቦቻቸውን የማጽናናት በቃ የምክር አገልግሎት ነው። እና እኔ እስካሁን ድረስ በኦርቶዶክስ ደረጃ ይህን ትምህርት የተማረ አላየሁም። በኢትዮጵያ ኦርቶዶክስ በሌሎቹ ያለው በኢትዮጵያ ኦርቶዶክስ ግን እንደዚህ ቻፕሌን ሲ ያጠና ሰው አላየሁም። በዚያም እግዚአብሔርን አመስግኛለው። አስተማሪዎች ይወዱኝ ነበር። ምክንያቱም ይሄ መጥፎረኛ ነበርኩ ምናምን የሚለው በህይወት ታሪኬ ውስጥ ይሄ ስትጽፊ አላደለ ስለ ራስሽ የምትጽፊው ነገር ትምህርት ቤት ስትገቢ እሱን ያነበቡ ሰዎች በቃ እኔን ለማስተማር መሽቀዳንብ ነው። ምክንያቱም እንደዚህ አይነት በታሪክ ነው እንጂ የራሱ ሰውየው ያን አይነት እንትን ስሎ አላዩም እና በሱ ትልቅ በረከት አግኝቸበታለው። አስተማሪ መጨረሻ ቪያሎሽን ይጽፋልና ሲጽፍ ገብረ ፓስተራል ኬርን ተምሮ ሳይሆን እስኪኑ ራሱ ፓስተራል ኬር ነው ብሎ ጽፏል። እስኪኑ ደግሞ ቀሚሴን ለብሸ ነው ሁልጊዜ ቆቤን አርጌ ቀሚሴን ለብሸ ነው መሄድ እንዱኩ እዚህ ቀሚስ መልበስ እኮ ክልክል ነው ብሎኝ ነበር። ዋ ቀሚሴን ከዋለኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መነኩሴ አይደለሁም፣ አንድ የሆነ ሌላ ሰው ነው የምሆነው። ስለዚህ እኔን የምትቀበል ከሆነ ከነ ልብሴ ነው ብዬም በጣም እሱም በዚህ ሰርቷል በዚህ በእኔ ህይወት ላይ አንድ ፔፐር ሰርቷል እንግዲህ። ከዛ በኋላ ነው ትምህርቶትንም ሳይጨርሱ ወደ አውስትራሊያ የመጡት። አውስትራሊያ ሲመጡ መጀመሪያ ስናቆት መነኩሴ ሆነው ነው። ከጥቂት ጊዜ በኋላ ወይም ከዓመታት በኋላም ነው እንደገና ስምንቱ ጳጳሳት ሲሾሙ አንዱ ሆነው እርሱ አቡነ ጴጥሮስ ሆነው ተሽመው የመጡትና ወደ ጵጵስና ዓለም ለመግባት የመነኩሴው ውሳኔ ነው ወይስ የሲኖዶሱ ወይስ የአባቶቹ ውሳኔ ነው? በእኔ በኩል የአባቶች ውሳኔ ነው። ለእኔ ለራሴ መጀመሪያ በስደት ያው ስደተኛው ሲኖዶስ በስደት በነበሩ ጊዜ ወደ 13 ኤጲስቆጶሳት አንድ ጊዜ ተሹመዋል። ያን ጊዜ ተጠይቄ ነበር። አይ እኔ የዚህ ሰው አደለሁም ብዬም ቢያልኩ እኔ እንደዚህ አገልግሎት መሯሯጥ እንጂ እዚህ ጳጳሱኑ የጵጵስና ስራ ደግሞ ትልቅ ነው። ይከበራል፣ መከበር አለበት። ኃላፊነቱን ከባድ ነው፣ አልሆንም እና ተማሪም ነ ብዬም ቢያልኩ ያን ጊዜ እዚህ አርስጣቸው አላጣበቁኝም በሁለተኛው ግን ጠየቁኝ። የሆነ ጻፍ ምናምን እኒያል አልፈልግም ብዬ እምቢ ያልኳቸው መጨረሻ ላይ ሳያትል ስብሰባ ነበረ ሲኖዶስ ስብሰባ። አቡነ መልከጼዴቅ ጠሩኝ። እንግዲህ እንደዚህ እንደዚህ ወስነናል፣ ተዘጋጅ አሉኝ። አባታችን እኔ እኮ አልችልም፣ የዚህ አይነት ሰው አይደለሁም። እሱ ካልሆነ ከቤተክርስቲያን ይተዋት ኖርም ማለት ነው አለው። አስደንጋጭ ነበር ለእኔ እና ምንድን ነው ይከብዳል። እውነት ነጋገር ከተባለ ኃላፊነቱ ከባድ ነው። ዘመኑ አስቸጋሪ ነው። በስደት ነው ያለ ነው። አይሆንም ነበር ያልን፣ ግን አይሆንም ተባለ እና በእኔ በኩል አንደኛም የሚመርጥ ኮሚቴ ነበረ። በዚያው ልክ ደግሞ ተቃዋሚ ነበር አሉ፣ በኋላ ስንሰማ ኃይለኛ ይሆን እና ግን አቡነ መልከ ጼዴቅ በዚህ ላይ ትልቅ ሚና እኔንም እንደሱ ከሆነ ቤተክርስቲያን ይተዋት ኖርም ማለት ነው ይሄ ሲኖዶስ የአባቶች ትእዛዝ ነው፣ መቀበል አለብህ ተባልኩ። እንግዲህ እግዚአብሔር ሁን ራሱ የህይወት ታሪኬን እንኳን ስሰጥ እንዱ ዝምብዬ ነው ጣልኩላቸው እንጂ እንደዚህ እንትን በቃ ይከብዳል። ራሱ ግን እግዚአብሔር የነበረበት ጊዜ ነበረ። ፓትርያርኩ ትንሽ እየተደገፉ መጡ እና ያን እለት ማታ ተናገሩ። ማታውኑ ጧት ከደገሩ ሊከናወን ማታ ተሰብስበን ቁጭ ብለን እዚህ ውስጥ አንፈልግም እንፈልጋለን የምትሉ ሰዎች አላቸው ተብሎ ሰምቻለሁ። ይሄ እኮ የሰው ውሳኔ አይደለም፣ የእግዚአብሔር ጥሪ ነው። የእግዚአብሔርን ጥሪ አልቀበልም የሚል ሰው ትክክል አይደለም። ፓትሪያርኩ ላይ ናቸው። ያን ጊዜ ያን ዕለት ማታ የተናገሩት በቃ መርግ ነበር፣ በቃ የሆነ እንትን የሚል ነገር ነበር። ስለዚህ ሁላችሁም የእግዚአብሔር ጥሪ ነው፣ አኮራቸው ተቀበሉ። አንድ ሁለት ላትደሰቱበት ትችላላችሁ፣ ግን ቤተክርስቲያን ናገልግሉ እና የኛ ሹመት ደሞዝ የለ ምን የለ ቤት የለ። ወደዚህ ስመጣ ያው የመመናን ቤት ነው እንደ ማረፊያ የተደረገው። ከዚያ ያው በኋላ ተሯርጠውን ይህን ቤት የተከራዩት ያን ጊዜም ያው ለቤት ኪራይ አውጡ እየተባለ ሰው እንትን ነው እንጂ እንደዚህ አዲስ አበባ ከመሾምሽ በፊት በአገረ ስብከትሽ አለ ቤት ምን ብዙ የተለያየ እዚህ እንደዛ አይነት ነገር እና ያ ለእኔ ያስደስተኛል። ይሄ በድህነት በቃ ዝም ብሎ በቃ ለወንጌል ብቻ መኖር በጣም ደስ ይላል። ስለዚህ እዚያ ነው በእኔ በኩል እሱ ነው። ደግሞ ወደዚህ ስመደብ ያን ጊዜ ሊቀ ካህናት አረፉ እንጂ እሳቸው በጣም በጣም ፍላጎት ነበረባቸው ነበራቸው፣ ሀገረ ስብከት እንዲዋቀርም ከዚያ በፊት ተሰብስበን እኛም ባለንበት ውይይት አረግን እና እንግዲህ ይሄ ነው በእኔ በኩል ያው የአባቶች ፈቃድ ፈቃድና ውሳኔ ነው እንጂ ይህን እንኳን ብዙም አልገፋበት እውነት አነጋገር ከተባለ ነው። ምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከትን በሊቀ ጳጳስነት ሲያገለግሉ ቆይተዋል። ቤተክርስቲያንቷ ከተቀላቀለች በኋላ ወደ አሜሪካ እንዲመለሱ ሲደረጉ የመጀመሪያው ይመስለኛል። ከዚህ በፊት ስልጣኑ የነበረው የውጭ ሲኖዶስ ነው። ይህንን ሽግግር እንዴት አገኙት? አራት አመት በላይ ያገለገሉትን አህጉረ ስብከት ጥላው ለመሄድ እንግዲህ የቀሩት በጣም አጭር ጊዜ ነው። እንዴት አገኙት ይህንን ሽግግር ጊዜ? ይህ ሀገር ጥሩ ሀገር ነው አውስትራሊያ በስደት በነበርንበት ጊዜ በዚህ በስደተኛው ስር የነበሩት አብያተ ክርስቲያናት ለስደተኞች አባቶች ትልቅ መከታ የነበሩ ሰው። ለቅዱስ ፓትርያርኩ ቤት መግዛት ነበረብን፣ በዛን ጊዜ ገንዘብ አጥሮን እዚህ መጥቼ ነበርን ለምኛለሁ። አንድ ጊዜ ፐርዝ መድኃኔዓለም፣ ይሄ መድኃኔዓለም እና ሜልበርን መድኃኔዓለም እና ብሪዝበን እነዚህ ሶስቱ 46,000 ዶላር። ከዚያ ሲድኒ ዋላ ወደ 2,000 ነው 3,000 ከፍላለች። እነዚህ ሲደመሩ ወደ 50,000 ገንዘብ ከፍለዋል። ፓትሪያርኩ ቤት በካሽ ነው የተገዛው እዚያ እና በጣም እሱ ትልቅ ነገር ነው። አንድ አሁን አንድ ከሆነ በኋላም ያው መፈራራቱ ነበሩ። እውነት ነጋገር ከተባለ ይሄ ግን እዚህ በነበረን ቆይታ በተለይ ዚህ ሚካኤል አካባቢ ያሉትን አባ ወልደ ጊዮርጊስ ትልቅ ትልቅ ስራ ሰሩ። ሌሎችም እንደዚህ አሁን ወደ ተክለ ሃይማኖት የመጣው ቂስም እና ቀሲስ እንግዳ ልደታ እሳቸውም እንደዚሁ በጣም ትልቅ ነገር ነው። ያው የዚህ ማርያሞች ያው ያን ጊዜ ጀምሮ መገንጠል ነው ሀሳባቸው የነበረ። እነሱ እኛ ጋር አይደሉም። እሱ ያሳዝናል። ምዕራብ አውስትራሊያ ለብቻው ሆነ። እሱ ትንሽ አደከመው። አንድ ላይ ብንሆን አንድ ትልቅ ነገር መስራት እንችል ነበር። የምንፈልገውን ያህል አላደረግንም፣ ግን በዚህ በፍቅሩ በአንድነቱ አጠቃላይ ሳይት አሰብ ዝም ብለን እኛም ጠበቅ ሳናረገው ግን አንድነቱ ዝም ብሎ በራሱ መቶ አሁን ይሄ የልዩነቱ ነገር አይታይም ካለመታየት ደረጃ ላይ ነው ያለው። እና በዚህ እግዚአብሔር እናመሰግናለን። በተለይ የዘንድሮ ጥምቀት ይህ ኮረና ባይመጣ ኑሮ የአምናው ጥምቀት ወዲያው እንዳለፈ ብንቀጥልበት ልክ የራሳችንን መንበረ ጵጵስና ቤት የመግዛት አቅም ነበረን። እና አሁንም ፕላን አውጥተን ነበር። ለምሳሌ አንድ ሰው አንድ መቶ ብር የሚል ሁለት ሺህ ሰዎች ብናገኝ አውስትራሊያ ውስጥ ሁለት መቶ ሺህ እናገኛለን ከዚያ ዳውን ፔሜንት አድርገን መስቀልን መስቀልንና ጥምቀትን አክብረን አንድ አምሳ ስድሳ ሺ ብናገኝ እሱን ሰባስበን ዳውን ፔሜንት ከፍለን አንድ ቤት ለመንበረ ስና የሚሆን እንገዛለን የሚል ፕላን አለን። እሱ አሁንም መቀጠል ይኖርበታል። ስለዚህ የአውስትራሊያ ሕዝብ ሰው ይፈልጋል እንጂ በጣም ጥሩ ነው። ነው ይጠቀላል ባለመልኩ አሁን እንዲህ ታገኘው ሽግግሩ የሚለው ነገር ሁልጊዜ ሽግግር ከባድ ነገር ነው። ከአንድ ቦታ ወደ ሌላ ቦታ መሄድ በጣም ከባድ ነው። አሁን እዚያ እንግዲህ የማውቃቸው የተወሰኑ ናቸው። ሌላውን አላውቀውም። ብዙ ነው። ቤተክርስቲያኑ፣ ሀገሩም ያደገ ነው። ኒውዮርክ ነው ያሉት ቤተክርስቲያኖች እንግዲህ ኒውዮርክ ውስጥ እንኳን ወደ አራት አሉ። ከዚያ ኒውጀርሲ፣ የማሳቹሴትስን፣ ኮኔቲከት አለ ቦስተን፣ አፕስቴት ኒውዮርክ። እነዚህ ሲሰባሰቡ ጠቅላላ ወደ 30 ምናምን አብያተ ክርስቲያናት ነው የሚሆኑት እና ብዙ ነው። በአንጻሩ ደግሞ ቻለንጅ ሊኖር ይችላል፣ ግን አዚ ሙኜ ያው ብዙም እያገለገልኳቸው ነው ብዙዎቹ ደስተኛ ነን ይላሉ። እኔ አሁን እንግዲህ እግዚአብሔር ቢፈቅድልኝና ጊዜ ከሰጠኝና ከቆየው ከዚያ የእንግሊዝኛ ቋንቋን እንደገና ማዳበር ነው የምፈልገው። አሁን አሁንም ቢሆን ትምህርት ቤት ነው መቼም። በህይወቴ ውስጥ እንደ ትምህርት ቤት የሚያስደስተኝ የለም፣ ህይወትን የሚያድስ ነገር እኔ እንደው የሚሰማ ሰው ሁሉ ቢያረገው የምፈቅደው፣ አንድ ሰዓት ትርፍ ጊዜ ካላችሁ ትምህርት ተማሩ ነው። አያልቅም አልቅም ትምህርት ምንም። ኒውዮርክ ደግሞ ለዚህ የተሰጠ ሀገር ነው። ላይብረሪዎቹ፣ ቡክስቶሮቹ፣ ሙዚየሞቹ ትምህርት አላቸው በየጊዜው። በቃ እስኬጁላቸው መያዝ ነው እና በየጊዜው ባለሙያዎች እየመጡ ትምህርት ይሰጣሉ። ስለዚህ የትምህርት ሀገር ነው። ለዚያ ነው እንግዲህ አሁን አንደኛው ድላለው የሚባለው እንጂ በሌላው በኑሮ በዚህ ባኗኗር እንደዚህ ሀገር የሚመች ሀገር የለም። ይህ ሀገር የተመች ሀገር ነው። አሁን አየነው በኮሮና እንኳን ይሄ ሀገር ተረፈ፣ ኒውዚላንድ ተረፈ። ከዚህና ከዚያ አገር ሌላ የተረፈ ሀገር የለም። ሰው ያልሞተበት ያላለቀበት እና ይሄ ግን ለህዝቡ ገንዘብ ከፍሎ ህዝቡን አሳክሞ ጠብቆ፣ እንደ እንስሳ ጠብቆ ተንከባክቦ አሻገረው እና ይህ ሀገር በጣም በጣም በጣም የሚከበር ትልቅ ሀገር ነው። ህዝቡም እንደ በእውነት እኛም ጸልየናል። በእውነት አይደለ በዚህ ስምንት ወራችን ነው እዚህ ጸሎት ስናደርግ ና ይህን ሀገር እንዲጠብቀው በእንማ ነው የጸል እና እግዚአብሔር ጸሎታችን ሰምቷል። ይሄ ነው እንግዲህ ያለውን በስተ መጨረሻ እንግዲህ ለቆዩበት ላገለገሉት ህብረተሰብ የሚያስተላልፉት መልእክት ምናል? በተለይ ደግሞ በሊቀጳጳስነት ጳጳስነት ለምስራቅ አውስትራሊያ እና ኒውዚላንድ አህጉረ ስብከት አካባቢ የሚያስተላልፉት የመጨረሻው መልእክቶ ምንድን ነው? ኒውዚላንድም በጣም የተባረ ሰዎች ናቸው በተለይ አሁን ይገርማቸዋል አሁን አንድ ከሆነ በኋላ እዚያ በአዲስ አበባ ስር የነበሩ ያገኟቸው ሁለት አባቶ እንዴት አይነት የተባረኩ አባቶች መሰሎች በቅን አመለካከት ያላቸው የወንጌል ሰዎች ቅድስት ማርያም በእኛ ስር ነበር የተባረኩ ሰዎች እኛ የጠየቅናቸው ማንኛውም ነገር የሚያደርጉ እዚያ ሀገር ያሉትም እንደዚሁ ሁሉም ሰው ጠየቅናቸውን የሚያደርጉ ደስ የሚሉ ሁሉም በፍቅር ነው በቃ እኔ እዚህ ስለያውን ካህናቱም፣ አባቶችም፣ መዘምራኑም፣ ህጻናቱም፣ ትልቁም ትንሹም በጣም ጥልቅ የሆነ ፍቅር ውስጥ ነው ያለሁት እና እግዚአብሔር ይህን ፍቅራቸውን ያቆይላቸው ነው የምለው። ሁለተኛ በልጆቻቸው ላይ ስራ ቢሰሩ መልዕክት ማስተላለፍ እፈልጋለሁ ነው። የሀገር ሁሉ ነገር አለ በስጋዊ ነገር የሚጎለው የለም፣ ግን እግዚአብሔር የሌለው ማህበረሰብ ከንቱ ነው። ስለዚህ በልጆች ዙሪያ ላይ የሆኑ የተከፈለ ዋጋ ተከፍሎ ሰው መውጣት አለ። ዋጋ መክፈል አለበት፣ ሰው ለእውቀት ዋጋ መክፈል አለበት። ስለዚህ እዚያ አካባቢ ለልጆች የሚሆን ቋንቋውን የሚችል እና የስነ ምግባር ሰው ጥሩ ሰው ያስፈልጋል። አንድ ሁለተኛ እኔ ይህ ዘመን የምንለያይበት ዘመን አይደለም። እንዲያው እየመረረንም ቢሆን ጠላናቸው የምናናቸውን ሰዎችም ቢሆን የፍቅር ሰዎች እንድንሆን ያስፈልጋል። ጥሩ ሰው ነው ህዝቡ፣ ጥሩ ነው፣ በጣም ቅን ልብ አለው፣ በጣም ጥሩ ነው እና ግን ይሄ ወደ አንድነት የመምጣት ነገር ወደኋላ ማለት የለበትም። ሰው በዚህ ላይ ትልቅ ስራ መስራት አለ። ምክንያቱም አንድ ስንሆን ብቻ ነው ልንተርፍ የምንችለው አሁን በአገር ቤት ያለችውን ቤተክርስቲያን ማትረፍ የሚችለው ውጭ ሀገር ያለው ማህበረሰብ ነው። በአገር ውስጥ ላለችው ቤተክርስቲያን መከታ እንዲሆን መጠንከር አለበት። እዚህ ያለው በእምነቱ መጠንከር አለበት፣ በአንድነቱ መጠንከር አለበት። ጠቅላላ በተረፈ ግን ስላደረጉት መልካም ነገር ስላደረጉት አቀባበል፣ ስለሰጡን ፍቅር ስላጎናፀፉን፣ የቤተ ክርስቲያን አገልጋይነት በአገልጋይነት ዋጋ ስለተቀበሉን በእውነት በእግዚአብሔር ስም ከፍ ያለ ምስጋና ነው የማቀርብላቸው። ጥሩ ህዝብ ነው፣ እግዚአብሔር ይባርከው። እንግዲህ በዚህ በኩል ቃል የለም የምገልጽላቸው ና ይሄ ነው እንግዲህ እግዚአብሔር ይባርካቸው ብዬ ገልጻለሁ። ብፁዕ አቡነ ጴጥሮስ በሰሜን አሜሪካና ኒውዮርክ አካባቢ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል በነበሩት በአውስትራሊያ ቆይታው ባብላጫው በሃይማኖት ርዕሰ ጉዳዮች ላይ እንዲሁም ደግሞ በተለያዩ አገራዊና ማህበራዊ ጉዳዮች ላይ ሙያዊ ማብራሪያዎትን በጠየቅኖ ቁጥር ሁሌም ተገኝተው የፕሮግራማችን አካል በመሆኖ በኤስቢኤስ የአማርኛው ቋንቋ ዝግጅት ክፍል ስም ምስጋናዬን አቀርባለሁ። መጪውም የስራ ጊዜው የተቃና እንዲሆን ምኞታችን ነው። እኔም በጣም አመሰግናለው ኤስቢኤስ። ለእኛ ትልቅ እንዲሁም ለመጀመሪያ ጊዜ አራባ በአውስትራሊያ ብለው እዚያ አሜሪካ ያሉ ልጆች ተደንቀው እንትን ያወቁ በዚህ ነው እና እናንተም ቀላል ስራ አይደለም የምትሰሩት የስራ ባልደረቦች፣ አጠቃላይ የምታረጉት ነገር ለኢትዮጵያውያን ትልቅ ነገር ነው። ስለዚህ እግዚአብሔር ይባርካቸው። የምትሰሩት ሁሉ የተባረከ ይሁን። የዚህ ሀገር መንግስትም በእውነት ትልቅ መንግስት ነው። ለህዝቡ በጠቅላላ በምድሪቱ ለሚኖሩት ህዝቦች የሚጨነቅ የሚያስብ መንግስት ስለሆነ እንደው በእውነት መንግስት በሚያወጣው በማንኛውም ነገር ህዝቡ መተባበር አለበት። ይሄ አገራቸው ነው። ይሄ ቦታቸው ነው፣ የሚኖሩበት ነው። እንደ ሌላ ሰው አገር እንደ ሌላ አገር አይቁጠሩት ማለት ነው። ስለዚህ መንግስት የሚሰጠውን ማንኛውንም ነገር ታማኝ ለመንግስት ታማኝ ሆን፣ በታክስም ቢሆን በምንም ነገር ቢሆን እውነተኛ መሆን፣ ይሄ ለራስም ይጠቅማል፣ ለልጅም ይጠቅማል እና ይህንን ነው። እናንተም በዚህ ዙሪያ ላይ በጣም ትልቅ ስራ እየሰራችሁ ነው። እግዚአብሔር ይባርካችሁ። አድማጮቻችን፣ ለሁለት ተከታታይ ክፍሎች ያቀርብ ነው ቃለ ምልልስ በዚሁ ተጠናቋል። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ። ما مهبر لا